በኦሮሚያ ክልል በሚገኙ በርካታ ዞኖች በመቶ ሺዎች የሚቆጠሩ ሰዎች በወባ በሽታ መያዛቸውን የክልሉ ጤና ቢሮ አስታወቀ። በከፍተኛ ደረጃ ከተጠቁት ዞኖች አንዱ በሆነው በምዕራብ ወለጋ ዞን ብቻ ባለፉት አስር ወራት ውስጥ ከአምስት መቶ ሺህ በላይ ሰዎች በበሽታው መያዛቸውን የዞኑ ጤና ጽሕፈት ቤት ምክትል ኃላፊ አቶ መስፍን ጣሰው ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዝርዝሩን ታስደምጠናለች። በኦሮሚያ ክልል በርካታ ዞኖች ውስጥ የወባ በሽታ ወረርሽኝ ስርጭት በእጥፍ መጨመሩን እና ለበሽታውም የተጋለጡ ሰዎች ቁጥር ከፍተኛ መሆኑን የክልሉ ጤና ቢሮ ለአሜሪካ ድምጽ አስታውቋል። በክልሉ ወቅቱ የወባ በሽታ ስርጭት የሚቀንስበት ቢሆንም ዘንድሮው ያለ ወትሮ በከፍተኛ ደረጃ መዛመቱን የጤና ቢሮ ምክትል ኃላፊ ዶክተር ተስፋይ ከበበው አስረድተዋል። ገባ ሲያመቃም ነ ከሙጫ አሁን የደረሰ ሪፖርት በክልላችን ከየትኛውም ጊዜ በላይ የጉባኤው ስርጭቱ ከፍተኛ እንደሆነ ያሳያል። የምዕራብ፣ የቄለም፣ የምሥራቅና የሆሮ ጉዱሩ ወለጋ ዞኖች፣ የኢሉአባቦር፣ የቡኖ በደሌ፣ የጅማ፣ የምዕራብ ሸዋ፣ የደቡብ ምዕራብ ሸዋ እና የምዕራብ ጉጂ ዞኖች እንዲሁም የምሥራቅ ሸዋ ዞን የተወሰኑ ወረዳዎች በዚሁ ተጽዕኖ ውስጥ ናቸው። ከሁሉም በላይ ከምዕራብ ወለጋ ዞን እየደረሰን ያለው መረጃ ከፍተኛ የበሽታው ስርጭት እንዳለ ያመለክታል። በበሽታው ተይዘው በጤና ተቋማት የሕክምና አገልግሎት ያገኙ ሰዎች ቁጥርም ጨምሯል። የታማሚዎች ከፍተኛ ቁጥር በተመዘገበበት ምዕራብ ወለጋ ዞን የተለያዩ ወረዳዎች ውስጥ በርካታ ሰዎች እየተጎዱ መሆኑን ነዋሪዎች ገልጸዋል። የዞኑ የቆንዳላ ወረዳ ነዋሪ መሆናቸውን የጠቀሱት አቶ ከድር አሜ በሽታው እያስከተለ ያለውን ችግር አብራርተዋል። የወባ በሽታ በአካባቢው ጉዳት ማስከተሉን ቀጥለዋል። አሁን ከኛ ዕድር ሁለት ሦስት አራት ሰዎችም ይሞታሉ። አሁን ራሱ ሁለት ሕፃናት ቀብረን ነው የመጣን። ችግሩ ከመባባሱ የተነሳ ከአንድ ቤት ውስጥ የማይታመም ሰው ማግኘት ከባድ ነው። ወደ መንግሥት የሕክምና ተቋማት ስንሄድ መድኃኒት አናገኘም። የግሉ ደግሞ ከፍተኛ ገንዘብ ነው የሚጠይቀን። አንድ ሰው ከግል ጤና ተቋም አገልግሎት ለማግኘት በትንሹ ሦስት እስከ አሥር ሺህ ብር ያስፈልገዋል። በዞኑ የቤጊ ወረዳ ነዋሪ መሆናቸውን የነገሩን አቶ ኢምሩ ዱጋም የመድኃኒት እጥረት በሰው ሕይወት ላይ ችግር ፈጥሯል ይላሉ። መድኃኒት አተን እየተቸገርን ነው። ወደ መድኃኒት መደብር ብንሄድም በህጋዊ መንገድ እየተሰጠን አይደለም። መድኃኒት መምጣቱ ብንሰማም ለሕብረተሰቡ እየደረሰ አይደለም። መንግሥት የሚለከውን መድኃኒት ለሕብረተሰቡ በአግባቡ መድረሱን መከታተል ይኖርበታል። እኔ ልጄንና ባለቤትን ወደ ሕክምና ተቋሙ ወስጄያቸው ተገቢ ሕክምና አላገኙም። በግል ለማሳከም አቅሜ አይፈቅድም። የእግዚአብሔር ፍቃዲውን ብዬ ወደ ቤት ይዣቸው ተመልሻለሁ። በዞኑ ለአመታት በቀጠለው የጸጥታ ችግር ሳቢያ የኬሚካል ርጭትና የአጎበር ስርጭት አለመከናወኑን ያወሱት ነዋሪዎቹ በየደረጃው የሚገኙ የጤና ተቋማት በከፊልና ሙሉ በሙሉ መውደማቸው ለወረርሽኙ ከፍተኛ ተዛማችነት እድል ፈጥረዋል ይላሉ። መንግስትም አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። የምዕራብ ወለጋ ዞን የጤና ጽሕፈት ቤት ምክትል ኃላፊ አቶ መስፍን ጣሰው ከበሽታው ተዛማችነት ጋር በተያያዘ ያለውን አሁናዊ ችግር ለአሜሪካ ድምፅ አስረድተዋል። ከናንዱራ ናሌ ቁሰዲ ኬሳ ቢፋ እንደሚቅጠይ ከንጅብ ቦታ ይሌ ቀደም ሲል ወባ የተከሰተው በአስራ ሶስት ወረዳዎች ነበር። ነገር ግን ከግንቦት ሁለት ሺህ አስራ አራት ዓመተ ምህረት ጀምሮ በወረርሽኝ መልክ ከሶስት ወረዳዎች ተነስቶ በሁለት ሺህ አስራ አምስት ዓመተ ምህረት ሀያ በሚሆኑ ዞኖች ተስፋፍተዋል። በዘንድሮ ዓመት ደግሞ በዞኑ በሚገኙ በሁሉም ማለትም በሀያ ሁለቱ ወረዳዎች ውስጥ በወረርሽኝ ደረጃ ተስፋፍተዋል። ለአብነትም ባለፉት አስር ወራት ከአምስት መቶ ሺህ በላይ ዜጎች ለወባ ወረርሽኝ ተጋልጠዋል። ይህ ይህም በዞኑ የተመዘገበ ከፍተኛ የህሙማን ቁጥር ነው። እኚሁ ኃላፊ አክለው አስቸኳይ የመድኃኒት አቅርቦት እንደሚያስፈልጋቸውም አመልክተዋል። አሁን የመድኃኒት አቅርቦት እጥረት አለ። ኅብረተሰቡም ከፍተኛ ቅሬታ እያነሣ ነው ከክልሉ ጤና ቢሮ ጋር በመሆን እየሠራን ነው በየሳምንቱ ሪፖርት እንልካለን ለጊዜው የቢሮ ትልቁ ትኩረት የወረርሽኙን ተዛማችነት ለመክታት እንደሆነ መረጃ ተሰጥቶናል ይሁንና የመድኃኒት አቅርቦቱ ቶሎ መፍትሔ ካላገኘ ችግሩ የከፋ ሊሆን ይችላል። የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው በበኩላቸው የበሽታ ወረርሽኝ ለመቆጣጠር ትኩረት ተሰጥተዋል ይላሉ። በዚህም መሠረት የፌዴራል መድኃኒት አቅራቢ ባለስልጣን የሚዋጥ መድኃኒት ለሶስት ወራት አዘጋጅተዋል። ድርጅቱ መድረስ በማይችልባቸው አካባቢዎች በጎ ፈቃደኞችንና ከዓለም አቀፉ ቀይ መስቀል ኮሚቴ በምሕጻሩ አይሲአርሲ ከሀገር በቀል ግብረ ሰናይ ድርጅቶችና ከመሳሰሉት አካላት ጋር በመተባበር ለህብረተሰቡ ለማቅረብ እየተንቀሳቀስን ነው። በቅርቡ የወጣው የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ማስተባበሪያ ጽህፈት ቤት በምጻሩ ዩኤን ኦቻ ሪፖርት እንደሚያመለክተው በኢትዮጵያ ባለፈው የካቲት ወር 2024 ብቻ 764 ሰዎች በወባ ሕይወታቸውን ሲያጡ ይህም በጥር ወር ከተመዘገበው 611 የወባ ሞት በ25 በመቶ ከፍ ብሏል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ 小吧？